ቀጣዩን የትንታኔ መንደርደሪያ በዜናችንም ገልጠነዋል። ለአንድ ዓመት በዘለቀው የየመን የእርስ በርስ ጦርነት ምክንያት የተፈናቀሉ አንድ ሚሊዮን የሚሆኑ የአገሪቱ ዜጎች ሁኔታ እያሳሰባቸው መሆኑን የተባበሩት መንግስታት ድርጅት ተቋማት እያሳወቁ ነው። ሳውዲ አረቢያ የአየር ድብደባ ከጀመረች ወዲህ ባለው ጊዜ ከሦስት ሺህ በላይ ሲቪሎች መገደላቸውንና ወደ ስድስት ሺህ መቁሰላቸውን የመንግስታቱ ድርጅት አስታውቋል። ቁጥሮቹ የሚያሳዩት ካለፈው ዓመት መጋቢት 17 አንስቶ እየተካሄዱ ባሉት ድብደባዎች በሲቪሎች ላይ የደረሰውን ጉዳት እንጂ በታጣቂዎቹ ወገኖች በራሳቸው መካከል ግን ምን ያህል ሰው እንደተገደለና ምን ያህልስ እንደቆሰለ እንደማይናገሩ ሊሳሽ ላይን ከጄኔቫ ያስተላለፈችውን ዘገባ ትዝታ በላቸው ታቀርባለች። የመን ውስጥ አሁን ከመኖሪያዎቻቸው የተፈናቀሉና ሀገሪቱ ውስጥ ወደ ሌሎች አካባቢዎች ሸሽተው ያሉ ሰዎች ቁጥር ሁለት ነጥብ አራት ሚሊዮን በላይ እንደሚሆን በሕዝብ እንቅስቃሴ ላይ ጥናት እንዲካሄድ የተቋቋመው ልዩ ግብረ ኃይል ሪፖርት ማሳወቁን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ሉ ዶብስ አመልክተዋል። ይህ እጅግ ከፍተኛ ቁጥር ነው። ለሀገሪቱ ቀውስ አንዳችም የፖለቲካ መፍትሄ በማይታይበት በዚህ ወቅት እየበረታ በሚሄደው ሰብአዊ ማህበራዊና የድህነት ይዞታ ጉስቁልናው ይበልጥ እየከፋ እንደሚሄድ እያስተዋል ነው። የበዛው መፈናቀልና ሀገሪቱ ውስጥ ስደት የሚታየው ጦርነቱ በበረታባቸው በጣዩዝ በሀጃ በሰንዓ በአምራና ሰዓዳ መሆኑን ዶብስ ገልጸዋል። ወደ እነኚህ አካባቢዎች እርዳታ ለማድረስ እየጣርን ነው። በቀውሱ ክፉኛ ወደ ተጠቁት የተፈናቀሉ ሰዎች የሚገኙባቸው አካባቢዎች ሰብአዊ ድጋፍ ማድረስ የሚቻልባቸውን መላዎች ሁሉ እየፈተሽና እየተጠቀምን ነው። በሳውዲ አረቢያ የሚመራው የጦር ኃይል ያለፈውን ሙሉ ዓመት ምግብ፣ መድኃኒት፣ ነዳጅና ሌሎችም እጅግ አስፈላጊ የሚባሉ አቅርቦቶች እንዳይገቡ አካባቢውን ዘግቶ ማለፉ ተዘግቧል። አልፎ አልፎ ግን ጥቂት የመላላት አዝማሚያዎች ቢስተዋሉም ህይወትን ለማትረፍ የሚችል በቂ ሸቀጥ ወደ የመን እንዲገባ እድል የሚሰጥ እንዳልነበረ ተነግሯል። በሌላ በኩል ደግሞ በቀውሱ ውስጥ የተጠመዱ የሌሎች ሀገሮች ፍልሰተኞች ወይም ስደተኞች ዜጎች ለተለያዩ የሁከት አድራጎቶችና ጥቃቶች መጋለጣቸው በእጅጉ እያሳሰበው መሆኑን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። የአይኦኤም ቃል አቀባይ ጄል ሚኒመን እንዳሉት ሶማሊያውያን፣ ጥገኝነት ጠያቄዎችና ወደ መካከለኛው ምስራቅ አገሮች ለመዝለቅ የሚፈልሱ ኢትዮጵያውያን በጦርነት በተቀሰፈችው የመን መውጫና መላወሻ አጥተው ታግተዋል። ባለፈው አመት ብቻ ከሶማሊያና ከኢትዮጵያ ቁጥሩ ዘጠና ሁለት ሺህ የሚደርስ ህዝብ ወደ የመን ገብተዋል። የት እንደሚገኙ ሙሉ በሙሉ አይታወቅም። አንዳንዶቹ ቀድሞ ወዳለሟቸው አካባቢዎች ለማምለጥ ችለዋል ይባላል። ብዙዎቹ ግን ያንን ማድረግ እንዳልተሳካላቸው እናውቃለን። ስለዚህ የመን ውስጥ እየተጠለፉና እየታሰሩ ሳይገኙ እንደማይቀሩ ነው ስጋታችን። የመን ውስጥ እርዳታ ያስፈልጋቸዋል ለሚባሉ አስራ ሶስት ነጥብ ስድስት ሚሊዮን ሰዎች ድጋፍ ለማድረስ አንድ ነጥብ ስምንት ቢሊዮን ዶላር እንደሚያስፈልገው የተባበሩት መንግስታት ድርጅት አስታውቆ ለለጋሾች ጥሪ አቅርቧል። እስካሁን በእጅ የሚገኘው ከሚፈለገው ሁለት ከመቶ ብቻ እንደሆነ ታውቋል። Thank you.